ወደ ሀገሩ እየገባ ላለው ሰሞኑን በዓለሙ ሁሉ ላይ ተበትኖ የሚኖር ትውልደ ኢትዮጵያ ማህበረሰብም የተለያዩ ዝግጅቶችን ያካተተ መርሃ ግብር መሰናዳቱን አምባሳደሩ ተናግረዋል። መለስካቸው አማረ ዝርዝሩን ይዟል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ መግለጫቸው ከአዲሱ ብዝሃ ዋልታ ዓለም አቀፋዊ ግንኙነት አኳያ በኢትዮጵያ የውጭ ግንኙነት ፖሊሲ አዲስ ምዕራፍ ተጀምሯል ከተባለ ከርዕዮተ ዓለም ልዩነት ባሻገር የሀገሪቱን ጥቅም ማስከበር እንደሆነ ተናግረዋል። በሀገሪቱ እየተካሄደ ነው ካሉት አጠቃላይ ለውጥ ወይንም ሪፎርም አንዱ በውጭ ጉዳይ ሚኒስቴርም እየተከናወነ እንደሆነ ገልጸው ይህ የለውጥ ሥራ የጠቅላይ ሚኒስትር ጽሕፈት ቤትን ጨምሮ ከሌሎች ባለድርሻ አካላት ጋር ላለፉት አንድ መቶ ቀናት ሲገመገም እንደነበረ ገልጸዋል። ተገኝተዋል የተባሉትን ተጨባጭ ውጤቶችም ዘርዝረዋል። ከሀገሪቱ የውጭ ፖሊሲ ለውጥ አኳያም ተከታታይና ዘላቂ መርሆች እስከ ዛሬም በነበሩ መንግሥታት ያልተለወጡ መሆናቸውን ያስታውሱት አምባሳደር ዲና የሚለወጡት እነዚህን ዘላቂ የሀገር ጥቅሞች የማስጠበቂያ ዘዴዎች ናቸው ብለዋል። ስለዚህ አሁን እኛ ጋር ያለ ውጭ ግንኙነት እንትን ለየት የሚያደርገው ከሁሉም ለመጠቀም መቻል፣ አብሮን ከሚሄድ ጋር የእኛን ብሔራዊ ጥቅም የእኛን ጥቅም ሊያስጠብቅ በሚችል ጥቅም ከሚሰጠን ከማንም ጋር አብረን ይሆን ነው። ከሁሉም ምን ችግር አለው? አሜሪካኖች የሚሉት አለ ዘ ፕራይዝ ይዝ ራይት የሚሉት ነገር ምን ቸገረኝ ካዋጣኝ አይነት ነገር እንደዛ ነው። አሁን የሚመልታ ፖላር ዘመን የሚፈቅደው ግንኙነት እሱ ነው። ስለዚህ የተለየ ምዕራፍ ብለን የምንል ከሆነ እሱን እሱ ነው የሚሆነው ማለት ነው። ለዚህ ነው ለምሳሌ በውጭ ግንኙነታችን ከኢዲሎጂ ጋር የተያያዘ ነገር የለም። ደንበሴዎቻችን ውጭ በሚሰሩበት ጊዜ አሁን የሶሻሊስት ማዕከል አይደለም የሚያደራጁት፣ የካፒታሊስት ማዕከል አይደለም የሚያደራጁት፣ በዜግነት ነው የሚያደራጁት። የሀገር ጉዳይ የሀገርን ማዕከል አድርጎ የማያስኬድ ነገር ነው። የምዕራፍ ልዩነቱ ይሄ ነው የሚሆነው ይሄ ማለት ግን የነበሩት የሀገር ጉዳይ አራምዱም አይደለም እያልኩ ያለሁት ኮንቲኒቲ የፎሬን ፖሊሲ ኤሌመንቶች አሉ። አንድነት የሚለው የሀገር ሰላም እንዴት ያስጠብቃል የሚለው ልዩነት እንጂ ሀገር ሰላም የሚለው ላይ ሁሉም ሁሉም ሀገር ሰላም ይፈልጋል። ነፃነት ይላል፣ ብሔራዊ ለዋላዊነት ይላል። እንደዚህ ነው። እነዚህ ይህን በተመለከተ በጥቅሉ ይህን ነው ማለት የሚቻለው ለማለት ነው። በአውሮፓውያን ዘመን አቆጣጠር በሚብተው አዲስ ዓመት መሥሪያ ቤቱ ሊያሳካቸው ያቀዳቸው ተግባራት ምንድን ናቸው የሚል ጥያቄም ከጋዜጠኞች ቀርቦላቸው ነበረ። አንድ ሉዓላዊነትን አስተማማኝ በሆነ ሁኔታ ማስጠበቅ ትልቁ ዋና ዝግጅት ነው የሚሆነው። በውጭ ግንኙነትም ይህ ትኩረት ይሰጣል። ከአሁኑ የተጀመሩትና ወዳጅ ከሆኑት መንግስታት ጋር ያለንን ግንኙነት አጥብቀን እንሰራለን። በአፍሪካ ማዕቀፍ በተለይ ከአፍሪካ ሀገሮች ጋር ያለንን ግንኙነት እናጠብቃለን። አሁን ለእኛ መስጠት የጀመሩትን ድጋፍ ይበልጥ እንዲያጠናክሩት ኮንቲኔንታል ማዕቀፍ እንዲሰጡትም እንሄድበታለን። ሌሎችም አጋር መንግስታት በዚህ ደረጃ ድጋፋቸውን ጠንክረው እንዲቀጥሉ እንገፋፋቸዋለን። እነዚህ ኢትዮጵያ ሚስአንደርስታንድ አድርገው ፖርትሬ አድርገው ኢትዮጵያ ልትፈርስ ነው በሚል ሂሳብ በትንሹ ተምነው የተነሱት ወገኖችን ይህን ትመናቸውን ትተው ወደ ልቦናቸው እንዲመለሱና ከእኛ ጋር ያለንን ግንኙነት፣ የቆየን ግንኙነት በተለይ ምዕራቡ ዓለም እንደገና እንዲያድሱት ፍላጎት አለን በዚህም በኩል እንሰራለን አምባሳደሩ አክለው የሀገሪቱ ዲፕሎማሲያዊ አካሄድ በራስ መተማመን ላይ የተመሠረተ ሁልጊዜም ለትብብር ክፍት የሆነና የወደፊቱን አዎንታዊ ግንኙነት ባለፈ አሉታዊ ግንኙነት የማይመዝን እንደሆነ አስረድተዋል እኛ የማያኮርፍ የማያፍር ጥቅሙን በማሳወቅ ደረጃ ማለት ነው። አይነት የውጭ ግንኙነት ነው መከተል የምንፈልገው። የማኮርፍ ማለት አናኮርፍም። ትክክለኛ አቋም ይዘን እስኪሄን ድረስ የሀገራችንን ጥቅም ሊያስከብሩ የሚችሉትን ሁሉንም በሮች እናንኳኳለን። ከሌሎች ጋር በጋራ ጥቅም፣ በመከባበር መንፈስ፣ በመተባበር አብረን ለመስራት ያለንን ዝግጅት እንገልጽላቸዋለን። ሆፕ ፊሊ ይህኛው ለነሱ ይጠቅማል ብለን ነው። በተረፈ ግን የኒኦ ኮሎኒያል ቴንደንሲ ግን አትሰራም እንደማትሰራ በኢትዮጵያ እንዲያረጋግጡ እንፈልጋለን። ይህን ኦልሬዲ እያረጋግጡ ይሄዳሉ ብለን ተስፋ እናደርጋለን። ሶ 2022 የተሳካ የውጭ ግንኙነት በሁሉም መስኮች እንደምንሰራ እርግጠኞች ነው። በኢኮኖሚም፣ በፖለቲካም፣ በማህበራዊ ኑሮ በተረፈ ግን በወዳጆቻችንም፣ በውስጥ ህዝባችን በዋናነት በሰልፍ ሪላያንስ የወደመውን በተሻለ ሁኔታ እንደገና መልሰን የምንገነባበት ዘመን ነው የሚሆነው፣ የሚል ነው። በዚህ መግለጫቸው አምባሳደር ዲና ሙፍቲ ሰሞኑን ወደ ሀገር እየገቡ የሚገኙ የኢትዮጵያውያንና ትውልድ ኢትዮጵያውያን የዲያስፖራ ማህበረሰብ አባላት ለቆይታቸው ወቅት በተዘጋጁላቸው ክንውኖች ላይ አተኩረዋል። መሰናዶዎቹ የዲፕሎማቲክ ድጋፎችን ለማስገኘት የሚረዱ ማኅበራዊ ኢኮኖሚያዊና የመሳሰሉ ፋይዳ ያላቸው መሆናቸውን አስታውሰው አንዳንዶቹን ጠቅሰዋል። የአዲስ አበባ ከተማ ፕሮጀክቶች አሉት። እነዚህ ፕሮጀክቶችንም ዲያስፖራ እንዲጎበኝ እቅድ ተይዟል። በግጭት የተፈናቀሉ የተጎዱ አካባቢዎችን ጉብኝት እንደዚሁ በፕሮግራም ውስጥ አለ። ዲያስፖራና የአገር ግንባታ የሚል ስያሜ የተሰጠው አንድ ክዋኔም አለ። ለዲያስፖራ ለመከላከያ ቤተሰቦች ስጦታ የሚሰጥበትም እለት እንደዚሁ ተዘጋጅቷል። ዲያስፖራን ከአረንጓዴ አሻራ ጋር ፋሚሊያራይዝ ለማድረግ የሚቻልበትም አንድ እቅድ እንደዚህ ወጥቷል። ገናን በላሊበላ የሚል ላሊበላ እንደምታውቁ ታሪካዊ ከተማችን ናት። በዚህ በአሸባሪው ነው ኃይል ከወደሙትና ከተጎዱ አካባቢዎች አንደኛዋ ናት። ስለዚህ እዚህ እቅድ ውስጥ ገናን በላሊበላ የሚል አንድ ክንውን ይኖራል ማለት ነው። እዚሁ ከተያዙ አምባሳደር ዲና ከጋዜጠኞች ለቀረቡላቸው ሌሎች ልዩ ልዩ ጥያቄዎችም መልስ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ